ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አማርኛ ይጎብኙ። አሁን ምን ይደረግ እንደ መፍትሄ ምንድን ነው የምጠቁመው፣ እንደ ማጠቃለያ እንያዘው እና ምን ቢደረግ መልካም ነው? አሁን አገሪቱ ያለችበት የጋዜጠኝነት ቅርቃር አለ። ምን ቢደረግ ምን ቢዘገብ እንዴት ቢዘገብ ብለህ ትመክራለህ? እንደ አጠር አድርገን እንደማጠቃለያ እኔ በመጀመሪያ ደረጃ ናሽናል ኢንትረስት ወይም ሀገር ብሔራዊ ፍላጎት ምንድን ነው የሚለውን ጠንቅቆ የሚያውቅ ሚዲያ ሊኖረን ይገባል። አሁን ከነፈሰው ጋር የሚነፍስ ነው። አሁን እኛ ጋር ያለው ሚዲያ ማለት ነው። እኛ ጋር ያለው ብዙሃን መገናኛ በቁመናቸው ፋይናንስ የምንበለው በሙያ ቁመናቸው በጣም የጸኑ ጠንካራ መሆን መቻል አለባቸው። እኔ ምናልባትም ይህንን እንዴት መሆን አለባቸው የሚለውን ነገር የኢትዮጵያ ሬዲዮን ወደኋላ ሄደን እንደ አውሮፓን አቆጣጠር በ1963 የአፍሪካነት ድርጅት ሲቋቋም የነበረው የኢትዮጵያ ሬዲዮ አዲስ አበባ ላይ ይሁን እንጂ ምልከታው አፍሪካዊ ነበር። የነበረው ምልከታው አፍሪካዊም ስለነበረ አንደኛ የሀገሪቱ መንግስት ነፃ ያልወጡትን አገራት በጣም በተቻለ መጠን ነፃ እንዲወጡ የሚደግፍ መንግስት ነበር። እነ ኔልሰን ማንዴላን ለነሱ ነፃ ደቡብ አፍሪካ እንድትወጣ ሲደግፍ የነበረ እነ ናሚቢያን፣ እነ ዚምባብዌን በዚህ ደረጃ የነበረ መንግስት ነው። ስለዚህ የመንግስቱም ቅኝት አንደኛ ስለ ህዝብ መሆን መቻል አለበት። ስለ ህዝብ የሚገደው የህዝብ ፍላጎትን ያስቀደመ መሆን አለበት። ይሄ ታራ የብሔርና የጎሳ በዚህ ዋሻ የሚጠለፍ አይነት መንግስት መሆን የለበትም። ይሄ ሚዲያው ማንን ይመስላል ከተባለ የሀገሬውን መንግስት ነው ይመስለው። ብዙሀን መገናኛው ደሴት ላይ አይደለም የሚሰራው። ስለዚህ የመንግስትን መልክ ነው የሚቀራው። ያለው መንግስት የህዝብ ፍላጎትን ይመስላል ወይ? እስከሱ ድረስ ነው መሄድ ያለበት። አንደኛውን ክፍል ብቻ አጽድተህ ቤት አታሳምርም። ስለዚህ መጽዳት ካለበት መንግስት ራሱ ነው መጽዳት ያለበት። ይሄ በጎሳና በብሔር የተበተበ መንግስት ውስጥ ሚራክል ወይም ተአምር የሚሰራ ሚዲያ ይፈጠራል ብዬ አላም። ነው ስንጸዳ ሁሉንም ነው የምንጸዳው። እግር ታጥበን ገላ ታጠብን ማለት አንችልም። ስለዚህ መጽዳት እኔ መንግስቱም ጋር መጽዳት አለበት። የፖለቲካ እሳቢው ጋር የፖለቲካው ሪዮቱ እስከ ህገ መንግስቱ ሁሉ ይሄዳል ማለት ነው። ስለዚህ በጣም በተቻለ መጠን ለናሽናል ኢንትረስት ለሀገራዊ ብሔራዊ ፍላጎት የሚቆም ሚዲያ መፈጠር መቻል አለበት። የያኔዎቹን እንደ ኢትዮጵያ ሬዲዮ በአማርኛ ብቻ እኮ አልነበረ የሚሰራው ኢትዮጵያ ሬዲዮ የዓለም አቀፍ አገልግሎት ነበረ። የዓለም አቀፍ አገልግሎት ምንድን ነው? በእንግሊዝኛ ነበረው፣ በፈረንሳይኛ ነበረው፣ በአረብኛ ነበረው የኢትዮጵያ ሬዲዮ ማለት ነው። የዓለም አቀፍ አገልግሎት ወይንም ኤክስተርናል ሰርቪስ የውጭ ሀገራትን የሚያገለግል ተደርጎ ነበር የተሰራው። በዚህ ደረጃ ኢትዮጵያ የአፍሪካ ህብረት መቀመጫን ስታደርግ አዲስ አበባ የአፍሪካ ህብረት መቀመጫ ስትሆን ኢትዮጵያ መጠየቅ ያለባት ምንድን ነው? ያተረፍንበት በአፍሪካ ህብረት መቀመጫነታችን ይህን መጠየቅ አለብን ማለት የብዙሀን መገናኛውም አፍሪካን ነው ማገለግለው የሚል እሳቤ በዚህ ቅኝት መስራት ያለበት ስለዚህ አንድ አማርኛን፣ ሌላ ኦሮምኛን፣ ትግርኛን፣ ሲዳምኛን እሱ የሀገር ቤቱን ፍላጎት ለማሟላት ሊጠቀምበት ይችላል። ከዛ ባለፈ ግን ኢትዮጵያ የአፍሪካ ህብረት መቀመጫ ደቷን መዘንጋት ያለበት መሆን የለበትም ሚዲያው። ስለዚህ ዛሬ የሆነ ችግር ሲገጥመን ሪአክቲቭ ወይም የሆነ ችግር ሲፈጥር ብቻ ምላሽ ለመስጠት ፕሮአክቲቭሊ አርቀን አስበን አርቆ አስቦ ነገ እንዲህ ነገር ሊመጣ ይችላል ዓለም እኮ ከዩኒፖላር ከአንድ ጥግ ወይም ከአንድ ወጥ ሀያል ነኝ ባይ አካሄድ ወደ መልቲፖላር ምክንያቱም በፊት አሜሪካ መራሽ የነበረው ዓለም ዩኒፖላር የነበረው ወደ ብዙሃን ሀያላን ሆነ ወደሚመጡበት እነ ቻይና መጥተዋል። ከቻይና ሩሲያ ቀድማም ነበረች። እነ ቱርክ እየመጡ ነው። ስለዚህ ወደ መልቲፖላር መጥቷል። ስለዚህ በጣም በተቻለ መጠን የሀገሬ ብዙሃን መገናኛ እሳቤው የሆነች ከመንደሬነት ወጥቶ ከድንበር ውጪም ራቅ አድርጎ ጂኦፖለቲክሱን አጠቃላይ የፖለቲካ መልካ ምድራዊ ሁኔታ ምንድን ነው የሚመስለው? አለም ወደ ምን እየሄደች ነው? እኛ ያለንበት ወደድንም ጠላንም የጂኦ ስትራቴጂክ ፖዚሽናችን የመሬት አቀማመጣችንን በምናይበት ጊዜ መልካምድራችን ኢትዮጵያ የምትፈልግበት ቦታ ነው። ምክንያቱም የአፍሪካ ቀንድ ላይ ነው ያለችው። የአፍሪካ ቀንድ ደግሞ ከነመጠሪያው ለአይረን ሪንግ ነው የሚባለው። ስለዚህ ብዙሃን መገናኛው ቅኝቱ አፍሪካዊ መሆን መቻል አለበት። ከድንበር ራቅ ማለት የጎጥና የብሄር ላይ ተጠምጥመን የገሌ ክልል የገሌ ክልል ሚዲያ እንልና ከዛ በገሌ ብሄር ስም የሚጠራ ክልል የሆነና የሌላው ብሄር ግን አያገባኝም የሚል የክልል ሚዲያ ነው ኦፕሬት እያደረገ ያለው። ስለዚህ ኢትዮጵያዊ ቢያንስ አፍሪካዊ ከዛ በመለስ ኢትዮጵያዊ የሆነ የብዙሃን መገናኛ ሆኖ መምጣት መቻል አለባቸው። ከዛ ውጭ ብዙሃን መገናኛው ራሳቸውን በብቃትም በኢኮኖሚ ቁመናም፣ ሌላ ፖለቲካል አስተሳሰባቸው በተለይ ቢት ሪፖርቲንግ ላይ ቢት ሪፖርቲንግ ማለት ይሄ የፖለቲካ ኮረስፖንደንቶች የጂኦ ፖለቲካል ቢት ሪፖርቲንግ ላይ አቅሙ ያላቸው ወደዚህ ደረጃ መምጣት መቻል አለባቸው። ስፔሻላይዝድ ሪፖርቲንግ ላይ ወይም ስፔሻል ወይም ልዩ ዘገባዎች ላይ የተሻለ እውቀትና ልምድ ያላቸው ሰዎች መያዝ መቻል አለባቸው። ሌላው በተለያየ ዓለም አቀፍ ቋንቋ የሚሰራ ክንፍ ያላቸው ወይም አገልግሎት መስጫ ክፍል ያላቸው ሆኖ መምጣት መቻል አለባቸው። እንደው የግሉ ላይ እንዲህ አይነት እዳብ አንጥን የህዝብ ብዙኃን መገናኛ የምንላቸው እንደው በትንሹ ብንጠቅስ ኢቢሲ ነፋና እነ ዋልታ ትልልቅ አቅም አላቸው። በመንግስት እንትን በአንድ ሆነ በሌላ መልኩ የኢኮኖሚ ምቁመናቸውን ብናይ የተሻለ ናቸው። ቢያንስ እንደኛ አካባቢ በዚህ ደረጃ አገልግሎቱን ከፍ ማድረግ መቻል አለባቸው ብዬ አስባለሁ። ሌላው በብዙሀን መገናኛው መካከል በተለይም የብሔራዊ ፍላጎቶች ናቸው ወይም ጥቅሞች ናቸው በሚባሉት ጉዳዮች ላይ በጋራ የመቆም ልምድ ማዳበር መቻል አለብን። እርስ በእርሳችን ሚዲያ ለሚዲያ እኮ የሚተጋተግበት ነው። እኔ በጣም አዝናለሁ አንዳንዴ እና ዋርካዋን እየቆረጥን ከስሩ ዋርካው ቅርንጫፍ ላይ ስለመቀመጥ ማሰብ የዋህነት ነው። እንዲህ አይነት እጅልነት እኔ ሊያበቃ ይገባል ብዬ አስባለሁ። ምክንያቱም መጀመሪያ ዋርካው መትረፍ መቻል አለበት። ጋዜጠኝነትን የምንሰራበት ሀገር ያስፈልገናል። ስለዚህ እቺን አገር አገርን የማዳን እንደ ሁለተኛ ጉዳይ አይደለም፣ ፕራዮሪቲ አጀንዳ ወይም ቀዳሚ አጀንዳችን ሊሆን ይገባል እና በዚህ ደረጃ የተቃኘ ብዙሀን መገናኛ ሊኖረን ይገባል ብዬ አስባለሁ። ሌላው የሙያ ማህበራት ናቸው። አሁን ኢትዮጵያ ውስጥ በጣም ጋዜጠኝነት እንዲዳከም ካደረገው ነገር አንዱ ይሄ የፖለቲካል ፓርቲ ስር የተጠጉ የብዙሀን መገናኛ ወይም የጋዜጠኝነት ማህበራት የሆኑ እና የትም ርቀት አይሉ ወይ ለሙያተኛው መብት ሲቆሙ አይታይም። ወይ በሌላ መልኩ ደግሞ ስንመጣ ሙያው ስታንዳርድ አለው። ጋዜጠኞች ምክር ቤትም ተቋቁሟል። ፕሬስ ካውንስልም እሱ በምን ደረጃ ነው እየመጣ ያለው ነገር ብንልም እሱም አሁን ጠንካራ ሆኖ የቆመ እንትን አይደለም። ስለዚህ ሙያውንና ሙያተኛውን እናሳድግ ስንል እንግዲህ እነኚህ የሙያ ማህበራት የሙያ ምክር ቤትም ጠንካራ ሆኖ መውጣት መቻል አለባቸው። ስለዚህ እኔ በዚህ ደረጃ የቆሙ የሙያ ማህበራት ያስፈልጉናል። አሁን አንዳንዴ የሙያ ማህበራት እስከምን ድረስ ሁሉ ይሄዳሉ። የአገር ብሔራዊ ማህበር ትሆንና ሌላው ከሰብሪጅን አሁን ለምሳሌ ከምስራቅ አፍሪካ ከዓለም አቀፉ የጋዜጠኞች ማህበር ጋር ራስን ማቆራኘት ይፈልጋል። አሁን አንዳንዶቹን ልንታገልባቸው የሚገቡ ጉዳዮች በዓለም አቀፍ መድረኮች ሁሉ ነበረ፣ ጠንካራ ሙያ ማህበር ቢኖረን ኖሮ ማለት ነው። ስለዚህ ወደዚህ ደረጃ ብዙሃን መገናኛዎቹ ማደግ አለባቸው። ይህ በጥቃቅን ጉዳዮች እርስ በርስ የምንሻኮትበትን ነገር ትተን እንደ ሀገር ሆነን የሀገርን ትልልቅ ብሔራዊ ጉዳዮችን፣ ብሔራዊ ጥቅሞችን ይዘን የምንታገል ሊሆን ይገባል እና ሌላው እዚህ ጋር ምናልባት ላክል የሚገባው ብዙሀን መገናኛዎቻችን በተለይ ይሄ ጥቅሞቻችን ጉዳይ ላይ በተመለከተ ምንድን ናቸው ብሔራዊ ጥቅሞቻችን? እኛ ብዙሀን መገናኛው ግልጽ ብሎ ይህን ጉዳይ ያውቀዋሉ። በዚህ ረገድ እኔ ከዚህ ቀደም ምንነበረ ስለ ዓለም አቀፍ ግንኙነትና ዲፕሎማሲ ለብዙሀን መገናኛው ስልጠናዎች ይሰጡ ነበረ እና በዚህ ቅኝት መቃኘት አለበት ብዙሃን መገናኛው ብዬ አስባለሁ። ምክንያቱም ስለ ዓለም አቀፍ ግንኙነትና ስለ ዲፕሎማሲ ይህንን ውጭ ጉዳይ ሊያደርግ ይገባል። ስለ ዓለም አቀፍ ግንኙነት እዚህ ያሉ የመንግስት ያልሆኑ ድርጅቶች ብዙሃን መገናኛው በዚህ ደረጃ የተሻለ ግንዛቤ እንዲኖረው በስልጠና መደገፍ፣ ጋራ መድረኮች እንዲኖሩ የክብ ጠረጴዛ መድረኮችን ማመቻቸት መቻል አለባቸው ብዬ አስባለሁ እና እነኚህ ቢደረጉ በመሰረታዊነት የብዙሃን መገናኛውን ይቀይራሉ ብዬ አስባለሁ። እጅግ በጣም ነው የማመሰግነው ሼቱ ገለቱ ለነበረን ቆይታ። እንግዲህ ሰፊ ነገሮችን አንስተናል፣ በጣም ብዙ ነገሮችን ተወያይተናል። ለነበረን ጊዜ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥ ልኝ በጣም ነው የማመሰግነው። ደሜ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።